ዛሬ የካቲት 12 የኢትዮጵያውያን ሰማዕታት መታሰቢያ ቀን ነው። ዕለቱ ለሰማዕታቱ መታሰቢያ በቆመበት በአዲስ አበባ 6 ኪሎ ሐውልት እና በቅድስት ስላሴ ካቴድራል በጸሎተ ፍትሐት ስነ ስርዓት ይዘከራል። የዘንድሮው ለሰባ ስድስተኛ ጊዜ ነው። ንጉሴ አክሊሉ መታሰቢያውን ላይ ተገኝቶ የሚከተለውን ልኮልናል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍን በቅድስት ስላሴ ካቴድራል በዓሉን አስመልክተው በተለይ አዲስ አበባ ውስጥ የዛሬ ሰባ ስምንት ዓመት የተፈጸመውን አስከፊ ታሪክ በማንሳት የሚከተለውን ተናግረዋል። በተደረገው አስጠቃቂ ዛፋ ግማሾቻችሁ ተርፋችሁ እዚህ ለመገኘት አቁጧቸዋል። በዛን ዕለት ወንድ፣ ሴት፣ የሃይማኖት አባቶች በስልምናም በኦርቶዶክስ ቸርችም ያሉት ሁሉ በአንድነት በግራዚያኒ ትእዛዝ በጥቁር ሸሚዝ ለባሾች የኢትዮጵያ ደም የፈሰሰበት ቀን ነው። ይህንን ቀን በየዓመቱ የምናከብርበት ይህ ዛሬ ሰላም አግኝተን መተንፈስ የቻልንበትን ቀን ለማስታወስ እና እግዚአብሔርንም ለማመስገን ነው። ልጅ ዳንኤል ጆቴ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት፣ ጀግኖቻቸውን ደግሞ ሲያወድሱና ሲያመሰግኑ ለብዙ ሰው የእናንተ ጀግንነት የሠራችሁት በተራራው በገደሉ አጥንታችሁን እየከሰከሳችሁ ደማችሁን እያፈሰሳችሁ የሄዳችሁትን እንደ ታሪክ ሆኖ መቅረት የለበትም። የእናንተ ስራ ህያው መሆን አለበት። ይሄም ስለሆነ ነው በተደጋጋሚ በየአመቱ የካቲት አስራ ሁለትን የምናከብረው። አርበኞች የካቲት አስራ ሁለትን ብቻ አይደለም የሚያከብሩት የካቲት ሀያ ሶስት አለ የአድዋ ድል ያደረግንበት ዓለም ላይ ኢትዮጵያ ምን እንደሆነች ያሳወቅንበት ለጥቁር ህዝቦች ምሳሌ ሞክሪያ የሆንበት ጉልበት አለኝ ብሎ የሚመጣውን በፈለገው አይነት በጦርና ጋሻ የመለስንበት እከት ያድዋ በዓል ነው። ከዛም አልፎ መያዝ ሀያ ሰባት የሁላችንም የኢትዮጵያ ህዝብ በሙሉ ንጉሱ ራሱ ደጃዝማቹ፣ ገበሬው፣ እረኛው፣ አሳክልቱ፣ መሬቱ ሁሉ ተነቃንቆ አሻፍረኝ ብሎ በድጋሚ የመጣውን ጣሊያን የፋሽስት ጣሊያን ለመዋጋት ያደረገበት የአምስት አመት ትግል ነው። ያ የአምስት አመት ትግል እየተረሳ መሄድ የለበትም። እኛ ላፊዎች ነን፣ ጊዜያችንም አጭር ነው። አንዳንዶቻችንም እየደከምን ነው። ያለፈው አመት ማያችሁ አንዳንድ አባቶቼ ዛሬ በከዘና ሳያችሁ ውስጤ ይጨነቃል። ነገ እኔም ወደዛው ብሄድም ከተፈጥሮ ህግ ጋራ መከራከር ስለማይቻል በጸጋ መቀበል ይኖርብናል። ይህ ሲሆን ግን ታሪካችሁ መጥፋት የለበትም። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር በዚህ አይነት ሁኔታ ባደረጉት ንግግር ለጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ለአንድ አርበኛ በየቀኑ ስድስት ብር በወር መቶ ሰማንያ ብር ያህል ሂሳብ እንደሚከፈል ጠቅሰው ባለፈው ዓመት ላይ ይህን የቀን ስድስት ብር ሂሳብ ወደ ሰላሳ ብር ለማግባት ጥረት ሲደረግ መቆየቱን አስታውሰው ያ ዘንድሮ ባይሳካም በሚቀጥለው ጊዜ ይሆናል ብላችሁ ተስፋ አድርጉ ሲሉ ጀግኖቹን አበረታታዋቸዋል። እዚያው ቅድስት ስላሴ ካቴድራል ያገኘሁት አንድ ብቸኛ ወጣት ዘካርያስ አበበ ይባላል። የባቡር ምህንድስና ትምህርት የዘንድሮ አመት ተመራቂ ነው። እንደ አጋጣሚ ደግሞ ዘካሪያስ ዛሬ ሀያ ሰባተኛ አመት የልደት በዓሉን ያከብራል። እሱ ከተናገረው እንደገና በዛ ድል በመሸነፉ ጠጥቶት ወይም የራሱ ማጠናከው በድጋሚ ወደ ኢትዮጵያ እንደመጣ ነው እና በዛም ጊዜም በመጣም ጊዜ ለአምስት አመት ኢትዮጵያ ለመቆጣጠር አሰበ። ግን አልተመካለትም። ጀግኖች አርበኞች ሰላምን አልሰጡትም ነበረ። እና በዚህ የኢትዮጵያን ህዝቦች ወደ ስቅርቅል አካባቢ ወደ ሰላሳ አምስት ሺህ የሚጠቁ ንጹህ ኢትዮጵያውያን ዜጎች ላይ ከፍተኛ የሆነ ጭፍጨፋ አድርጓል። ምክንያቱም ለመበቀል ነው አመጣጡ። እና ይህ ቀን ወደፊትም አወጣቱ ሁሉንም ቀስቅሶ መረሳት የሌለበት ትልቅ ባህል ነው። ምክንያቱም ለምሳሌ አሁን ያደጉ ሀገሮችን እና አሜሪካን ለምሳሌ እንመልከት። አንድ ዜጋ በሌላ ሀገር ዜጋ ቢደርስበት ምን ያህል ዋጋ ትከፍላለች? ለዛ ለአንድ ዜጋ እና እኛስ ደግሞ ለዚህ ሁላ ህዝብ ሰላሳ አምስት ሺ ማለት በጣም ቀላል አይደለም። ይህ ሁላ ደም አዲስ አበባ ምድር ላይ ፈሷል እና እንዲህ በቀላል የምናልፈው ታሪክ አይደለም። በመሀል ላይ የታሪክ መቆራረጥ ቢኖርም ሀገራችን ስቴብል ሳትሆን ቀርታ ማለት ነው እና ይህን ግን አሁን ያለበት አሁን ያለው ትውልድ በጣም ተሰምቶት ታሪኩ ቀጣይነት እንዲኖረው እና በደማቅ ሁኔታ እንዲከበር መንግስት፣ ትልቅ ስራ በመሀል ቢሰራ ማለት ነው። አሁን እንዳየኸው እዚህ ስናይ ወጣት የለም ሽማግሌም የለም ሰው የለም፣ እንደው የተወሰኑ ጥቂት አርበኞች ናቸው። እንዴት አየኸው? እውነት ነው። እኔ በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። ያው በየዓመቱ እመጣለው አያለው ምንድን ነው የታዘብኩት የእነሱን ቁጥር በጣም እየቀነሰ እየመጣ ነው። በዛ ላይ ደግሞ ወጣቱ በዚህ ሰዓት ያለው ደግሞ ከጎናቸው አይደለም፣ ወጣቱ ማለት ነው። ምናልባት ከህወሀት አርበኛ አመት በታሰቢያ ጋር የተጋጨ ባህል ሊሆን ይችላል። ያም ሆኖ ግን የተለያዩ የመንግስት አካላት መጥተው ባህሉን አብረው ቢያከብሩ የተወሰኑት ማለት ነው ወጣቱም ደግሞ ሀገር በወዳድ ሆኖ አቶ አብረቸው ቢያከብር እላለሁ። አድማጮች የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍንን እና ወጣት ዘካሪያ አሳበበን አመስግኜ የዛሬውን የሰማያታ ስለት ማስ ግን እዚሁ አበቃለሁ ገናሹ I'm

I've <laughs> never

I